ወቅታዊ ጉዳዮች። ብሔራዊ የአቦርጅናልና ደሴተኞች ቀን ክብረ በዓል ኮሚቴ በየዓመቱ ወረሃ ጁላይ ላይ የአቦርጅናልና ቶረስ ሰርጥ ደሴት ሕዝቦችን ባህል፣ ታሪክና ስኬቶችን ሞገስ በማለበስ ለአንድ ሳምንት ያህል ተከብሮ ይውላል። በእንግሊዝኛ ምሕፃረ ቃል ናይዶክ በሚል መጠሪያ የሚታወቀው ብሔራዊ የአቦርጅናልና ደሴተኞች ቀን ክብረ በዓል ኮሚቴ መነሻ የሆነውና ለአሁኑም ሳምንታዊ ክብረ በዓልነት የበቃው ነባር ዜጎች የአውስትሬልያ ቀንን የሐዘን ቀን ማለት ከመጀመራቸው በፊት ነው። የሙራንጀሪና ጂያጃ ማህበረሰብ አባል የቪክቶሪያ ናይዶ ኮሚቴ ሰብሳቢዋ ስቴሲ ፓይፐር ይህንኑ አስመልክተው ሲናገሩ፣ የዚህ መነሻ ክብረ በዓል እንዳልሆነ ሁሌም ልናስታውስ ይገባናል። ማህበረሰባችን ላይ ወድቆ የነበረውን ኢፍትሐዊነት የሚያነሱ ነበሩ ብለዋል። የ2021 ናይዶክ ሳምንት ክብረ በዓል የሚካሄደው ከጁላይ 4 እስከ 11 ባሉት ቀናት ውስጥ ነው። የዓመቱ መሪ ቃልም አገርን መፈወስ ነው። ትኩረቱም ለአካባቢዊ ተፈጥሮና ከባህላዊ ባለቤቶች ባህላዊ ቅርስ ጋር ተዋደው ላሉ ቅዱሳን ስፍራዎች ከፍተኛ ጥበቃ ማድረግንም ያካተተ ነው። አገርን መፈወስ የተቃኘውም ለምድር ከሁሉም ሕይወት ካላቸው ነገሮች ጋር መንፈሳዊነት፣ ማንነት፣ ታሪኮችና እምነቶች ጋር ለተቆራኙ ሁሉ ኃላፊነትን ከመውሰድ ጋር ተያይዞ ነው። ለሺህ ዓመታት ለቆዩ ባህላዊ የመሬት ክብካቤ ግብሮች ዕውቅናንም መቸር ነው። ለአገር ክብካቤንም ማድረግ ነው። ስቴሲ ፓይፐር ለአገር ክብካቤን መቸር ማለት በቅዱሳን ስፍራዎች ዘንድ የሰዎችን ተደራሽነት መወሰንም ጭምር ማለት እንደሆነና የወንዶች የሴቶችም፣ ወይም የሐዘን ልዩ ስፍራዎችም ቢሆኑ ሲሉ ያስረዳሉ። በታካይነትም ስራቸው ካንብራ አካባቢ ያሉ ባህላዊና መንፈሳዊ ስፍራዎችን መከባከብ የሆነው የንጉናዋል ሰው ዋሊ ቤል ሲናገሩ የንጉን አዋል ወንድ በመሆኔ ወደ አይንስሊ ተራራ ከቶንም መዝለቅ አልችልም። በአካባቢው መዘዋወር ግና እችላለሁ። ይሁንና ሚስጢራዊ ወደ ሆነው የሴቶች መንፈሳዊ ስፍራ መግባት አይቻልኝም። ስለዚያም አንዳችም ነገር ለማወቅ አይፈቀድልኝም ሲሉ ለባህላዊና መንፈሳዊ ስፍራዎች ሊሰጡ ስለሚገቡ ከበሬታዎች ተናግረዋል። ይሁንና በካምብራ ዙሪያ በርካታ ለሕዝብ ክፍት የሆኑ የነባር ዜጎች ስፍራዎች አሉ። እንደ የሥነ ስዕል ናማጂ ፓርክ የመሳሰሉት በሕዝብ ይጎበኛሉ። የእግር ጉዞም ሊያደርጉባቸው ይችላሉ። በሰሜናዊ ሲድኒ 25 ኪሎ ሜትር ርቀት ላይ የሚገኘው ኮሪንጋይ ብሔራዊ ፓርክ፣ ፐርስ የሚገኘው ኪንግ ፓርክ የነባር ዜጎች ቅርሶች ሲሆኑ በግር የተዘዋወሩ መጎብኘት ታሪካዊ ዕውቀቶችንም መቅሰም የሚያስችሉ ናቸው። ሜልበርን ውስጥም በዚህ ወር ግብር ላይ የዋለው አዲሱ የያልንጉስ አፕ የፊት ዙሪያ ነባር ዜጎች ታሪክንም ያስደምጣል። በአስራ ዘጠኝ ሀምሳዎቹ ስልሳዎቹና ሰባዎቹ ነባር ዜጎች በርክተው ይኖሩበትና ይገናኙበት ወደ ነበረው ኬርትሩድ ስትሬትም ይመራወታል። ስቴሲ ፓይፐር ሰዎች ስለ አውስትሬሊያ ነባር ዜጎች እንደምን ራሳቸውን ሊያስተምሩ እንደሚችሉ ሲያመላክቱም ራስዎን ያስተምሩ ከሚኖርበት አገር ጋር የሚገናኙት የራሱንም ግላዊ ጉዞ የሚያደርጉበት የኦንላይን ግልጋሎቶች አሉ። የማን አገር እንደሆነ ማወቅ የአካባቢውን ታሪክ ፈልጎ መረዳትና መረጃውንም ማግኘት ያስችሎታል ሲሉ ያበረታታሉ። ሲ ኤስ አይ አር ኦ ከኖርዘርን ቴሪተሪና ምዕራብ አውስትራሊያ ነባር ዜጎች ቡድናት ጋር አንድ ላይ በመሆን ነባር ዜጎች ስለ አካባቢዊ ተፈጥሮ ያላቸውን ጥልቅ ዕውቀት የሚያሳዩ ተከታታይነት ያላቸው ዝግጅቶችን በድረ ገጹ ላይ አስፍሯል። ባቢ ኒኮላስም በበኩላቸው ስለ ነባር ዜጎች ማወቅ የሁላችንም ድርሻ ነው ሲሉ ያስገነዝባሉ። እርግጥ ነው የናይዶክ ሳምንት ለመላው አውስትራሊያውያን ራስን ማስተማሪያ፣ ስለ ተፈጥሮና በአካባቢያችን እየተከሰቱ ያሉትን ለውጦች፣ የነባር ዜጎችን ባህላዊ እሴቶች መገንዘቢያ ሳምንት ነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።